voice of America። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 6 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምና አምሽታችኋል። አስተናጋጆቻችሁ ቆንጂ ይታየና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። ወደ ዩናይትድ ስቴትስ የመግባቱን ጉዳይ ለመገደብ ፕሬዚደንት ትራምፕ በዚህ ሳምንት ውስጥ ሌላ ትእዛዝ ሊያወጡ እንደሚችሉ እየተሰማ ነው። በእርግጥ ፕሬዝደንቱ ሰፊ ስልጣን አላቸው። ሆኖም ከሕግ በላይ ሊሆን የሚችል ማንም ሰው የለም። ስለሆነም በሀገሪቱ ከፍተኛ አካል የሚሰጡት ትእዛዞች በሕገ መንግሥቱ ላይ የተመሰረቱ መሆን ይኖሩባቸዋል። ባብ ፈርገሰን በዩናይትድ ስቴትስ የዋሽንግተን ግዛት ዋና አቃቤ ሕግ ናቸው። የሰማችኋቸው አብይ ርዕስ ላይ ዘገባ አለን። ለአርዕስት ዜና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ተቀብለው በማስተናገድ ላይ ናቸው። ፕሬዝደንቱ ለመጀመሪያ ጊዜ የአፍሪካን መሪዎች በቴሌፎን አነጋግረዋል። ዛሬ ከናይጄሪያ ና ከደቡብ አፍሪካ መሪዎች ጋር ተወያይተዋል የሚሉት እና ሌሎችም አሉን። አመሰግናለሁ ቆንጂት። ለአርዕስተ ዜናው አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን በዋይት ሀውስ ተቀብለው በማስተናገድ ላይ ናቸው። ሁለቱ መሪዎች ለሴት የንግድ መሪዎችና የስራ ፈጣሪዎች የተዘጋጀውን የጋራ እቅድ ጨምሮ በተለያዩ ጉዳዮች ላይ እየተወያዩ ነው። የካናዳው ጠቅላይ ሚኒስትር በዛሬው የአንድ ቀን ጉብኝታቸው ከዩናይትድ ስቴትስ ምክር ቤት አፈጉባኤ ፖል ራያን እና የመወሰኛው ምክር ቤት የብዙሃን ሪፑብሊካኖች መሪ ሚች መኮኔል ጋርም ተገናኝተው እንደሚነጋገሩ ታውቋል። በይፋ በወጣው የውይይት አጀንዳ ውስጥ ባይካተትም የካናዳው መሪ በቆይታቸው ከሚነጋገሩባቸው ጉዳዮች አንዱ የምጣኔ ሀብት በተለይም ንግድ ነክ ጉዳይ እንደሚሆን ተጠብቋል። ፕሬዚደንት ትራምፕ ዩናይትድ ስቴትስ ካናዳና ሜክሲኮን የሚያሳትፈውን የሰሜን አሜሪካ ነፃ የንግድ ቀጣና ጉዳይ እንደገና ለመደራደር ወይም ለመሰረዝ እንደሚፈልጉ ግልጽ ማድረጋቸው ይታወቃል። ትራምፕ በንግድ ስምምነቶቹ ዩናይትድ ስቴትስ ተጠቃሚ እንድትሆን ሲፈልጉ፣ የካናዳው መሪ ደግሞ ለነጻ ንግድ ነው የሚሟገቱት። ካናዳ 75 ከመቶውን ወጪ ንግዷን በሚቀበላት በዩናይትድ ስቴትስ ገበያ ላይ አብዝታ ትተማመናለች። ፕሬዚደንት ዶናልድ ትራምፕ ዛሬ ለመጀመሪያ ጊዜ ከአፍሪካ ርዕሳነ ብሔራት ጋር በቴሌፎን ተነጋግረዋል። ፕሬዚደንቱ የናይጄሪያን ፕሬዚደንት ሙሐማዱ ቡሃሪንና የደቡብ አፍሪካውን ፕሬዚደንት ጄኮብ ዙማን አነጋግረዋል። አዲሱ የዩናይትድ ስቴትስ ፕሬዚደንት ስልጣን ከተረከቡ ወዲህ ስለ አፍሪካና አፍሪካን ስለተመለከቱ ጉዳዮች ከቁጥር የሚገባ ነገር ተናግረው የማያውቁ ሲሆን የአሁኑ የቴሌፎን ውይይት የተደረገው በፕሬዚደንት ትራምፕ ጥያቄ መሆኑን ሁለቱ ሀገሮች ባወጧቸው መግለጫዎች አስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ትራምፕ እና የናይጄሪያው ቡሃሪ ሽብርተኝነትን በተመለከቱ ጉዳዮች መወያየታቸውን ከናይጄሪያው ፕሬዚደንት ጽህፈት ቤት የወጣው መግለጫ አመልክቷል። ሚስተር ትራምፕ ናይጄሪያን በጦር መሳሪያ ረገድ ለመርዳት አዲስ ስምምነት ላይ እንዲደረስ ዩናይትድ ስቴትስ ዝግጁ መሆኗን ለፕሬዝደንቱ እንዳረጋገጡላቸው መግለጫው አስታውቋል። ፕሬዚደንት ትራምፕ ናይጄሪያ ጽንፈኛ እስላማዊ ቡድን ቦኮ ሀራምን በመዋጋት ረገድ ስላስመዘገበችው እርምጃ ለሚስተር ቡሃሪ አድናቆታቸውን መግለጻቸውንና ፕሬዚደንት ቡሃሪ አመቺ በሚሆን ጊዜ ወደ ዋሽንግተን እንዲመጡ እንደጋበዟቸው መግለጫው አክሎ አመልክቷል። የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ እንደ ኤሮፓውያን አቆጣጠር ባለፈው ጥር 19 ለሕክምና ወደ ለንደን ከተጓዙ ወዲህ ታይተውም ሆነ ድምጻቸው ተሰምቶ ስለማያውቅ ፕሬዚደንት ትራምፕ ጋር የመነጋገራቸው ዜና ለየት ያለ ትኩረት ስቧል። የደቡብ አፍሪቃ መንግስትም ሚስተር ትራምፕ የሁለቱን ሀገሮች አሁንም ጠንካራ የሆነ ግንኙነት ይበልጡን ለማጠናከር ለሚስተር ዙማ ቃል እንደገቡላቸው ነው ያስታወቀው። ሁለቱ መሪዎች በሌሎች ጉዳዮች በተለይ ስለ አፍሪካ አህጉራዊ ሰላም ሰላምና መረጋጋት መወያየታቸውንም የደቡብ አፍሪቃ መንግስት ያወጣው መግለጫ ያመለክታል። በሌላ በኩል ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የድንበር ግንብ ለመገንባት ያላቸውን እቅድ በመቃወም በሃያ የሜክሲኮ ከተሞች ትናንት ሰልፎች ተካሂደዋል። ሪቻርድ ግሪን ያጠናቀረው ዘገባ ለሰሎሞን ክፍሌ ያቀርበዋል። የአካባቢው ባለሥልጣናት ትናንት በሁለቱ ታላላቅ የሜክሲኮ ከተሞች በዋና ከተማዋ በሜክሲኮ ሲቲና በጓድላሄራ የወጡትን ሰልፈኞች ቁጥር ድምር በሰላሳ ሺህ ይገምታሉ። አብዛኞቹ በእንግሊዝኛና በስፓኝ ቋንቋዎች የተጻፉ ጸረ ትራምፕ መፈክሮችን የያዙ ሲሆን የሜክሲኮን ሰንደቅ ዓላማም ያውለበልቡ ነበር። ሆዜ ማኑኤል ሁራዶ የተባለው ሰልፈኛ በስፓኝ ቋንቋ እንዲህ ብሏል። ሜክሲኮ ተሸንፋ እንደማታውቅና እንደማትንበረከክ የትራምፕ አስተዳደር ሰዎች ይወቁ። እኛ በሀገራችን ብዙ ደፋር ኃላፊነታቸውን የሚያውቁና ከተለያዩ አገር ሕዝቦች ጋር አብሮ ስለ መኖር የሚረዱ ሜክሲካውያን አሉ። በዚህ ሰልፍ ላይ ሕፃናት፣ ወጣቶችና በዕድሜ የገፉ አዛውንት አያለሁ። ይህም ሜክሲኮ ከትግሉ ወደ ኋላ እንደማትል ነው የሚያሳየው። ሰልፈኞቹ ትራምፕን ብቻ ሳይሆን የራሳቸውን ፕሬዚደንት ኤንሪኬ ፒኛ ኔቶንም ደካማ መሪ ሲሉ አውግዘዋቸዋል። ፒናኔቶ ሀገሪቱ ውስጥ የተንሰራፋውን ሙስናና እየተካሄደ ያለውን ሁከት ማስወገድ አልቻሉም ሲሉም ተችተዋል። ትራምፕና ፒናኔቶ በሁለቱ ሀገሮቻቸው መካከል ባለው ጥልቅ ግንኙነት ልዩነት ውስጥ ከገቡ ቆይተዋል። ትራምፕ የዩናይትድ ስቴትስ ፕሬዝደንት ከመሆናቸው በፊት ጀምሮ ከሜክሲኮ ጋር በኢሚግሬሽንና ንግድ ልውውጥ ላይ ባለው ግንኙነት ጠንካራ አቋም እንደሚወስዱ ቃል ገብተዋል። አሁን ያለው የሜክሲኮ ፍራቻ የፕሬዝደንት ትራምፕ ፖሊሲዎች የዚህችን በላቲን አሜሪካ የሁለተኛዋን ትልቅ ሀገር ምጣኔ ሀብት ቀውስ ውስጥ ያስገባል የሚል ነው። ሜክሲኮ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ብቻ ሦስት መቶ ቢሊዮን ዶላር የሚያወጣ ቁሳቁስ ወደ ዩናይትድ ስቴትስ የላከች ሲሆን ይህም ወደ ውጭ ሀገሮች ከምትልከው 80 በመቶ መሆኑ ታውቋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜናዊ ሶማሊያዊቱ ቦሳሶ ከተማ ላይ ዛሬ ያስቻለ አንድ ወታደራዊ ፍርድ ቤት በሰባት ተጠርጣሪ የአልሻባብ አባላት ላይ የሞት ቅጣት ፈርዷል። የፑንትላንድ ወታደራዊ ፍርድ ቤት ዋና ዳኛ አብዲፋታህ ሃጂ አደን ሰባቱ ተከሳሾች በፑንትላንድ ከፍተኛ ባለሥልጣናት ላይ የግድያ ወንጀሎችን መፈጸማቸውን ወይም መሳተፋቸውን አረጋግጠናል ብለዋል። በሰላሳ ቀናት ውስጥ ይግባኝ መጠየቅ እንደሚችሉ አለዚያ ፍርዱ ተፈጻሚ እንደሚሆን ዳኛው ገልጸዋል። ፍርዱ ከመነበቡ በፊት አንዳንዶቹ ከወንጀል ንጹሕ ነን ብለው ሲጮሁ ተሰምተዋል። የተከሳሽ ጠበቃም በሰዎቹ ላይ የቀረበ አሳማኝ ማስረጃ በሌለበት የተሰጠ ፍትሐዊ ያልሆነ ፍርድ ነው ሲሉ ተቃውመዋል። ባለፉት ሦስት ወራት ውስጥ ተጠርጣሪ ነውጠኞች የፑንትላንድ የንግድ ማዕከል በሆነችው ቦሳሶ ሦስት ባለሥልጣናትን መግደላቸው ተዘግቧል። የተገንጣዩ የሶማሊላንድ ሪፑብሊክ ፓርላማ የተባበሩት አረብ ኤሚሬቶች በርበራ ወደብ ላይ የአየርና የባህር ኃይል ሰፈር እንድትመሰርት የቀረበውን ስምምነት በሙሉ ድምፅ ማጽደቁ ተነግሯል። የሶማሊላንድ ፕሬዚደንት አህመድ ሞሐመድ ሲላኒዮ ትናንት እሁድ ስምምነቱን ለሁለቱ ምክር ቤቶች ሲያቀርቡ መዋዕለ ነዋይ ለሀገራችን ይስባል፣ የሚጎዳን ምንም ክፉ ነገር አያስከትልም ብለው ነው። በርከት ያሉ የምክር ቤት አባላት እቅዱን ተቃውመው ፕሬዚደንቱ ላይ በንዴት ሲጮሁ የጸጥታ ኃይሎች ከአዳራሹ አስወጥተዋቸዋል። ከዚያም እቅዱ ከ151 አባላት 144ቱ ደግፈው ታልፏል። ስምምነቱ ከተፈረመ የተባበሩት የአረብ ኤሚሬቶች የጦር ኃይል አፍሪካ ቀንድ ውስጥ ጠንከር ያለ ይዞታ እንዲኖረው ይረዳዋል። ቶች ኤርትራ አሰብ ወደብ ላይ የጦር ሰፈር ያላት ሲሆን ታዛቢዎች እንደሚናገሩት በአፍሪካ ቀንድና በቀይ ባህር የሚተላለፉ የባህር ኃይል መርከብ ዝውውሮችን ለመቆጣጠር የሚያስችላት ዘላቂ የጦር ሰፈር ለመያዝ ትፈልጋለች። የሶማሊላንድ የአቪዬሽን ሚኒስትር ፋርሃን አደን ሀይብ እንዳሉት ስምምነቱ ለ25 አመታት የሚቆይ ሲሆን ከዚያ በኋላ የሶማሊላንድ መንግስት የጦር ሰፈሩንና የማናቸውንም የኤሚሬቶችን ኢንቨስትመንቶች በጠቅላላ በባለቤትነት ይረከባል። የጦር ሰፈሩ በኪራይ መልክ የሚሰጥ መሆኑንና ከተባበሩት ኤሚሬቶች በስተቀር ሌላ ሀገር ሊጠቀምበትም ሆነ በኪራይ ሊተላለፍ እንደማይችል ነው ሚኒስትሩ ያስታወቁት። የተባበሩት አረብ ኤሚሬቶች በለውጡ ሶማሊላንድን አውራ ጎዳናዎቿን ማሻሻልን ጨምሮ በተለያዩ የልማት ፕሮጄዎቿ እንደምትረዳ ተመልክቷል። ሰሜን ኮሪያ ተምዘግዛጊ ሚሳይል መተኮሷን ተከትሎ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አስቸኳይ ስብሰባ አድርጎ ሊነጋገር ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የሚሳኤል ተኩሱ በድርጅቱ ውሳኔዎች ላይ የተፈጸመ አሳሳቢ ጥሰት ነው ብለዋል። ፒዮንግያንግ ዓለም አቀፍ ግዴታዎቿን ሙሉ በሙሉ ማክበርና ወደ ኒውክሌር ቅነሳ ማምራት ይኖርባታል ብለዋል ጉቴሬሽ። የጸጥታ ጥበቃ ምክር ቤቱ አስቸኳይ ስብሰባ እንዲያካሂድ የጠየቁት ዩናይትድ ስቴትስ፣ ጃፓን እና ደቡብ ኮሪያ ሲሆኑ ስብሰባው ዛሬ ማምሻውን እንደሚካሄድ ተገልጿል። ሰሜን ኮሪያ ሚሳኤሉን የተኮሰችው ትናንት እሁድ ማለዳ ሲሆን አምስት መቶ ኪሎ ሜትር ርቀት ተምዘግዝጎ ጃፓን ባሕር ውስጥ መውደቁን የደቡብ ኮሪያ ወታደራዊ ባለሥልጣናት ገልጸዋል። በመጨረሻም የዩናይትድ ስቴትስ ኢሚግሬሽን ባለሥልጣናት ካለፈው ሳምንት ጀምረው ባካሄዱት አሰሳና እስር በተለያዩ የአሜሪካ አካባቢዎች ያለ ሕጋዊ ፈቃድ ያሉ ብዙ መቶ የውጭ ሀገር ሰዎችን አስረዋል። እርምጃው የተወሰደው አትላንታ፣ ሺካጎ፣ ኒው ዮርክ እና ሎስ አንጀለስ ከተሞችን ጨምሮ ቢያንስ በስድስት ክፍላት ሀገር ሲሆን ከ160 በላይ እንደታሰሩ ተገልጿል። የዋይት ሀውስ ከፍተኛ አማካሪ ስቴፈን ሚለር ለኤቢሲ ቴሌቪዥን በሰጡት ቃለ መጠይቅ የኢሚግሬሽን ኃይሎች እርምጃ ያተኮረው በተደራጁ ወንጀለኛ ቡድኖች፣ በሱስ አስያዥ መድኃኒት ነጋዴዎችና ወሲባዊ ወንጀሎችን ፈጽመው በተገኙ ላይ ነው ብለዋል። የዩናይትድ ስቴትስን ሕጎች እንከተላለን ሕጎቹን ስንከተልም በቅድሚያ የወንጀል ፈጻሚነት ታሪክ ያላቸውን ሰዎች ማስወጣቱ ላይ እናተኩራለን። አስር ወንጀለኛ የውጭ ሀገር ሰዎችን አስወጥተን የአንድ የሁለት ወይም የሶስት አሜሪካውያንን ሕይወት ካተረፍን በጣም ትልቅ ነገር ነው። ይህ የኢሚግሬሽን ባለስልጣናት የሰሞኑ አሰሳና የእስር እርምጃ ፕሬዚደንት ዶናልድ ትራምፕ በቅርቡ ካስተላለፉት ትዕዛዝ ጋር እየተያያዘ እንዳልሆነ ባለስልጣናቱ ይናገራሉ። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ የአጭር ሞገድ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ኸርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ የካቲት 6 2009 ዓ.ም ምሽት ፕሮግራም ነው። ሰዎች አምነስቲ ኢንተርናሽናል ምናምን አይደለም። በኢትዮጵያ ጉዳይ የሚመለከተው እዚህ በተወካዮች ምክር ቤት የተቋቋመ የሰብአዊ መብት ኮሚሽን የሚባል አለ። የእንባ ጠባቂ ተቋማት አሉ። ሰብአዊ መብት ኮሚሽንም አንድ ሰው አልጠቀሰው። ሰብአዊ መብት ኮሚሽን ባለፈው በተለያዩ አካባቢዎች ከማንነት ጥያቄ ተያይዞ በተቀሰቀሰው ሰዎች ላይ በደረሰው የአካልና ሌላም ጉዳት መግለጫ አውጥቷል፣ ሰነድ አውጥቷል። ይህንም በደንብ ማየትና ከዛ ጋር ተነስቶ ያለውን ሁኔታ ማየት ጠቃሚ መስ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔን ድምጽ ነው የሰማ ነው። እስካሁን ደስ ያንን ሪፖርት ደብቆ ነው ያለው የተቋም ለምክር ቤቱ ብቻ መንግስት የወሰደው እርምጃ ትክክል ነው የሚል የተደበሰበሰ ሪፖርት ከመስጠት ውጪ ሪፖርቱ ይፋ አልሆነም። ህዝብ የጉዳዩ ባለቤት ነው፣ ይመለከተዋል ያንን ሪፖርት የማየት እኚህ ደግሞ አቶ ያሬድ ኃይለማርያም ናቸው። ከብራስልስ ነው የሚናገሩት ስብስብ ለሰብዓዊ መብቶች በኢትዮጵያ የሚባል ነጻ ድርጅት ዋና ዳይሬክተር ናቸው። በምሽቱ ለጥያቄው መልስ ዝግጅት ተከታይ ክፍል ላይ እነዚህና ሌላም እንግዳ አብረው ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ፕሬዚደንት ዶናልድ ትራምፕ በአመዛኙ የእስልምና እምነት ተከታይ ከሆኑ ሰባት ሀገሮች ወደ ዩናይትድ ስቴትስ የሚደረገው ጉዞ ላይ የጣሉት እገዳ ለጊዜው እንዲታገድ የሲያትል ፌዴራል ዳኛ ያሳለፉትን ውሳኔ አንድ የሳን ፍራንሲስኮ ፌዴራል ይግባኝ ሰሚ ፍርድ ቤት ቢያጸናም፣ ዋይት ሀውስ ቤተ መንግሥት ግን የፍርድ ቤቶቹ ውሳኔ አግባብነት የሌለው ነው እያለ ነው። ወደ ዩናይትድ ስቴትስ የመግባቱን ጉዳይ ለመገደብም ፕሬዚደንት ትራምፕ በዚህ ሳምንት ውስጥ ሌላ ትዕዛዝ ሊያወጡ እንደሚችሉ እየተሰማ ነው። ሪፖርተራችን ማይክል ባውማን የዘገበው ዘገባ አለ። አዳነች ፍሳ ፕሬዚዳንቱ የጣሉት እገዳ ይመለከታቸው የነበሩት ተጓዦች የይግባኝ ፍርድ ቤት ባስተላልፈው የይቆይ ብይን ምክንያት አሁን ወደ አሜሪካ መግባት በመቻላቸው በዩናይትድ ስቴትስ አይሮፕላን ማረፊያዎች ድረስ ሄደው ከሚቀበሏቸው ዘመዶቻቸውና ሌሎች ሰዎች ጋር በደስታ መገናኘታቸው ቀጥሏል። እዚህ ለመምጣት እንድንችልና ተስፋችን እንደገና ሕያው እንዲሆን ያደረገው የአሜሪካ ሕዝብ ምስጋና ይድረሰው ብላለች ናየፍ የተባለች መንገደኛ። የዋይት ሀውስ አማካሪ ስቲቨን ሚለር ግን ፕሬዚዳንቱ አሸንፋሉ የሚል እምነት አላቸው ብለዋል። አንድ በአሜሪካ ቦታ የሌላ የውጭ አገር ዜጋ ወደ ዩናይትድ ስቴትስ መግባት አለብኝ የሚልበት ህገ መንግስታዊ መብት የለውም። ጉዳዩን በሚመለከት የፕሬዚደንቱ ስልጣን የከፍተኛው አካል ልዕልና ያለው ነው። በሀገራችን የአሸባሪዎች ሰርጎ መግባትን ለመከላከል የምንችልበት በተለያዩ ግንባሮች የምንጠቀምባቸው ብዙ መሳሪያዎች አሉን። ፌዴራል ህግ የውጭ ዜጎች ወደ ዩናይትድ ስቴትስ እንዳይገቡ ሊያግዱ የሚችሉበት ሰፊ ስልጣን ለፕሬዚዳንቱ አይሰጥም። ይሁንና የሃይማኖት ነጻነትና በህገ መንግስቱ መሰረት እኩል ጥበቃ የማግኘት መብት ቅድሚያ ያገኛል ይላሉ የዋሽንግተን ክፍለ ግዛት ዋና አቃቤ ህግ ባብ ፈርግሰን። በእርግጥ ፕሬዝደንቱ ሰፊ ስልጣን አላቸው። ሆኖም ከህግ በላይ ሊሆን የሚችል ማንም ሰው የለም። ስለሆነም በሀገሪቱ ከፍተኛ አካል የሚሰጡት ትእዛዞች በህገ መንግስቱ ላይ የተመሰረቱ መሆን ይኖሩባቸዋል። ችግሩ እንግዲህ እዚህ ላይ ነው። ፕሬዝደንቱ ከፌዴራል ዳኞች ጋር የሚጋጩትም ለዚህ ነው። የዩናይትድ ስቴትስ መንግስት ስለ እገዳው መከራከር ሊቀጥል ይችላል፣ ነገር ግን ቡድናቸው ህጋዊ ተግዳሮቶችን ሊቋቋም የሚችል አዲስ ዘዴ ሊቀይስ እንደሚችል ፕሬዝዳንቱ አመላክተዋል። ፍልሚያውን እናሸንፋለን፣ በርካታ ሌሎች አማራጮችም አሉን። ሰኞ ሌላ አዲስ ትእዛዝ ማውጣትን ሊያካትቱ ይችላሉ። ያለፉት ሁለት ሳምንታት ትራምፕ በምርጫ ዘመቻ ወቅት ከገቧቸው ቃሎች ዋና ዋናዎቹን የመተግበር ቁርጠኛነት እንዳላቸው አሳይተዋል። የሀገሪቱ የህግ ስርዓት ጣልቃ ሊገባ የሚችልበት ስልጣን እንዳለውም ተገንዝበናል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የጀርመን ድምፅ ዶቼቨለ ጋዜጠኛ ለስራ በሄደበት በአፋር ክልል ለሰዓታት በፖሊስ ቁጥጥር ስር ከዋለ በኋላ ተፈቷል። እንግልትና ማዋከብ እንደደረሰበት ለቪኦኤ የተናገረው ዮሐንስ ገብረ እግዚአብሔር በኢትዮጵያ የጋዜጠኞች ደህንነት አሳሳቢ መሆኑን ገልጿል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትሩ የተፈጠረውን ችግር በቅርበት እየተከታተሉት መሆናቸውን አስታውቀዋል። የአፋር ፖሊስ ኮሚሽነርም በስልክ ለማነጋገር ያደረገው ተደጋጋሚ ጥረት አለመሳካቱን የገለጸው ዘጋቢያችን መለስካቸው አማህ ዝርዝሩን ይዟል። የጀርመን ድምጽ ሬዲዮ ጋዜጠኛ አቶ ዮሐንስ ገብረ እግዚአብሔር ወደ አፋር ክልል ሄዶ የነበረው በክልሉ የተከሰተውን ድርቅና ያስከተለውን ችግር ለመዘገብ እንደሆነ ለቪኦኤ ተናግረዋል። በክልሉ ዋና ከተማ ሰመራ እንደደረሰም ወደ ክልሉ የአደጋ መከላከል ቢሮ ኃላፊ ጽህፈት ቤት ሄዶ የቃለ ምልልስ ቀጠሮ ተቀብሎ እንደነበረ ይገልጻል። በዚህ መሀል ያጋጠመውን ዮሐንስ በዝርዝር ያብራራል። በመሀል የሰመራ ዩኒቨርሲቲ ፕሬዚዳንት ታስሯል የሚል ዜና ሰምተናልና፣ ና እንግዲህ ሁለቱም ሳይድ፣ አሳሪውም ታሳሪውም ቦዝ ሳይድ ባላንስ የሆነ ዜና ስራ በዛውም ተብሎ ከኤዲተር የተነገረኝ እንግዲህ እኔ በዚህ ሰዓት የዩኒቨርሲቲ ኮንታክትም አልነበረኝም። እኔ ብዙ ጊዜ አፋ ስለምመላለስ ብዙ ጓደኞች ያሉኝ አፋ ጓደኛ የጠየቅኩት ሲጠይቅ የህዝብ ግንኙነት ኃላፊው ስልክ አልነበረውም ለጊዜው። ሌሎች ጓደኞች ሲጠይቅ አይ ወደ ቤት ሲሄድ አይተነዋል፣ ና ቤት ታገኘዋለ፣ ቢሮ የለም ይሉታል። ይሄ ጓደኛ ይዞኝ የትሄዳል እሱ ቤት ማለት ነው። አሁን ስለመታሰራቸው ምናምን ለመዘገብ ነው የመጣሁት ከዶቼ ብለ ነው የመጣሁት ብዬ መታወቂያን አሳይቼ ሁሉም ነገር አስረዳሁት። እሱ ምናለኝ ይሄ ፔንዲንግ ኬዝ ነው በፍርድ ቤት የተያዘ ጉዳይ ነው እንደአጋጣሚ የሆነው ግን የዕለት ዕለት በዋስ ተፈቷል ፕሬዚዳንቱ ጥር አስራ ስምንት ነበር የታሰሩት የዕለት ዕለት ትላንትና ተፈቷል በዋስ በዋስ ቢፈቱም አሁን ምን ተብለውም እንደተፈቱ በዋስ መፈታታቸው እንጂ ዝርዝሩ አላቅም ስለዚህ ኢንተርቪው ልሰጠህ አይችልም ብሎን በቃ የታሰሩበት ኬዝ ግን ነገረኝ ከክልሉ የአደጋ መከላከል ጽህፈት ቤት ሲወጣ ያጋጠመውን ግን ጨርሶ ያልጠበቀው እንደነበረ ዮሐንስ ይናገራል። ፖሊስ መኪና አለ ክላሽ የወደሩ ሰዎች አንተነ ባለ መኪና ወይ ትንሽ መኪና አለ ዛ ባለዚ መኪና አንተ ምናምን አዎ እናዚ ባ ባንቆል መኪና ስ ያስቀጣይ ሞክረም አልገባም አልኩት። ማን ናችሁ እነ ማን ናችሁ? ለምንድን ነው የምትወስድኝ? የት ነው የምትወስድኝ? የት ነው የሄደው የፍርድ ቤት ትዛ ስለሳላችሁ ወይ ፖሊስ ታርጋ ስላየሁ እኔ ፖሊስ ናቸው ብያለሁ። ምንም ወይ ዩኒፎርም የላቸው ሲቪል ለብሰው ክላሽ ከመያዛቸው ውጭ ሌላ ምንም ነገር የለም። አልወጣም አልኩት። ከዛ የጋቢና ውስጥ ለካ የልዩ ኃይል አዛዥ አለ፣ የክልሉ የልዩ ኃይል አዛዥ እሳቸው ወረዱና ተረጋጋሉኝ፣ ተዉት፣ በራስ መኪና ተከተለኝ። ወዴት ነው የምከተሉት? ምን አረኩ? ምን ማን ነው ትርሶ? በቃ እዛ ይነገርሃል፣ ግባና በራስ መኪና። ከዚህ በላይ ጉንጭ አልፋ ሊሆንብኝ ስለሆነ ያው እኔ ጋ ፖሊስ ለመደበ የዩኒቨርሲቲው የህዝብ ግንኙነት ኃላፊ ከነሱ በእነሱ መኪና ይዘውን ወደ ፖሊስ ኮሚሽን ነው የወሰዱን። እዛ ስንሄድ በቀጥታ ላፕቶፕ አምጣ ነው ያሉኝ የልዩ ኃይል አዛዥ። ምንም ንግግር የለም ምን የለም፣ በዚህ ላይ የተጠረጠርኩ የለም። እዛ ለሁለታችን ሁለት ክላሽ የወደሩ ሰዎች ነው እየጠበቁ ነው ያሉት። ላፕቶፕ የሰጠኋቸው ገቡ ወደ ቢሮ። አንድ ሰዓት ይሆናል ጠበቅም፣ ምንም ነገር የለም። ከዛ የተጠራው ገባሁ። ለምን መጣ? ስለ ድርቅ ጉዳይ ለመዘገብ መጥቼ ነበረ አጋጣሚ ደግሞ ከቢሮ እንደዚህ ሀሳብ መጣና እሱንም ለማጣራት ሲሄድ እንደዚህ እንደዚህ እሺ ኢንተርቪው አድርገሃል፣ አምጣው ኢንተርቪው ድምፁ ማንን ነው ኢንተር በቃ ስለ ዩኒቨርሲቲ ፕሬዚዳንት በተመለ መታሰር በተመለከተ ኢንተርቪው አድርገሃል፣ አምጣ ይሄን እየመረመረኝ ያለው ማነው። አምስት ይሆናሉ፣ የክልሉ ፖሊስ ኮሚሽን ኮሚሽነር፣ ምክትላቸው፣ የልዩ ኃይል አዛዥ እና ሌላ መምሪያዎች ኃላፊዎች መርማሪዎች ምናምን ነገር አምስት ባር ስልጣኖች የኮማንድ ፖስት አባላት እንደሆኑ አይተነገር ዮሐንስ ገብረ እግዚአብሔር የአያያዝ ሁኔታ ያስገረመውን ያህል በነጻ ተለቆ ሲሰናበትም የተሰጠው ማስጠንቀቂያ አስደንቆታል። በኢትዮጵያ ውስጥ የንግግርና ሀሳብን በነጻ የመግለጽ መብት ሲጣስ ማየት የተለመደ እንደሆነ ያስታወሰው ጋዜጠኛ የአፋር ክልል ፖሊስ የሰጠውን የስራ መመሪያም እንዲህ ይተርካል። የፈቱን በሚገርም ማስጠንቀቂያ ነው ምናልባት በተለያዩ ምክንያት የፍሪዶም ኦፍ ስፒች ሲጣስ እናያለን። እኔ በግሌ እንደዚህ አጋጥሞኝ አያውቅም። ስለመጣህበት የድርቅ ጉዳይ መዘገብ ትችላለህ፣ የዩኒቨርሲቲ ፕሬዚደንት ጉዳይ ግን አንፈቅድልህም። እዚህ ላፕቶፕ መህቡም ንብረትም ይዘህ መሄድ ትችላለህ ተብሎ ያው የልብ ህመምተኛውን ሰውዬም ጨምሮ ዩኒቨርሲቲው የህዝብ ግንኙነት ኃላፊን ጨምረ ዘጠኝ ሰው በአጠቃላይ በነፃ ለቀቁህን ማለት ነው እንግዲህ አቶ ዮሐንስ የደረሰበትን ችግር ለመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር ለዶክተር ነገሪ ሌንጮ እንዳስታወቀ ጽህፈት ቤቱ ለውጭ የመገናኛ ብዙኃን ወኪሎች የሚሰጠውን መታወቂያ ለአፋር ክልል ፖሊስ ኮሚሽነርና ለክልሉ ልዩ ኃይል አዛዥ ቢያሳይም በቁም ነገር እንዳልታየ ማስረዳቱን እንደገለጸላቸው ተናግረዋል። እርሳቸውም ጉዳዩን እንደሚከታተሉት እንዳስታወቁት አስታውሰዋል። ቪኦኤም ይህን በተመለከተ ሚኒስትሩን በስልክ ጥያቄ አቅርቦላቸዋል። ለጊዜው በጽህፈት ቤታቸው እንደማይገኙ ያስታውቁት ዶክተር ነገሪ ሌንጮ የችግሩን መንስኤ በቅርበት እየመረመሩ መሆናቸውን ገልጸዋል። ስራውን እንደሚወድና የሚሰራውንም እንደሚያውቅ የሚናገረው ዮሐንስ ፍርሃት እንደሌለበት፣ በስራው ምክንያት የሚመጣውንም ጉዳት ለመቀበል ዝግጁ እንደሆነም ያስረዳል። ይሁንና ለደህንነቱ ስጋት እንዳለው አይሸሽግም። እርግጥ ነው የደህንነት ስጋት ይሰማሃል። ትናንትና አሁን አፋሮቹ በጣም የሚገርም ደንከባክበው ምን ብለው በቃ ውጣ፣ ሌላ ነገርም ሰበብ ሊያመጡብህ ይችላል ተብለው ሌሊቱን ሙሉ ነው እንግዲህ በጅቡቲ መስመር አስበው መኪና የሚንቀሳቀስበት ለሕይወቴ አደጋ በሚያመጣ ሁኔታ ነው ስነዳ የመጣሁትና፣ እንዴት ደህንነት ሊሰማ ይችላል? እንደዚህ የሆነ እየሰራ የአፋር ክልል ፖሊስ ኮሚሽን ኮሚሽነርን አቶ መሐመድ አልዋፍካይም በተፈጠረው ችግር ዙሪያ ልናናግራቸው በተደጋጋሚ ስልክ ብንደውልም ስልኩን አላነሱትም። መለስካቸው ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ እንሸጋገራለን። ወደ ኬንያ ይወስደናል። ኬንያ ውስጥ ሰባት የሐኪሞች ማኅበር ባለሥልጣናት ለአንድ ወር በእስር ላይ እንደሚቆዩ ተገልጿል። ሐኪሞቹ ለእስራት የተዳረጉት የሀገሪቱን የጤና አገልግሎት ከሁለት ወር በላይ አሰናክሎ ወይም አሽመድምዶ አቆይቷል የተባለው ስራ የማቆም አድማ እንዲያበቃ ባለማድረጋቸው እንደሆነ ተገልጿል። ከናይሮቢ መሐመድ ዩሱፍ የላከው ዘገባ ለአዲሷ አበባ ያቀርበዋል። በጤና ጥበቃ ሚኒስቴር ባለሥልጣናትና በሐኪሞቹ ማኅበር ጠበቃ መካከል ከሁለት ሰዓታት በላይ የተካሄደውን ውይይት ያዳመጡት የከፍተኛ ፍርድ ቤት ዳኛ ሄለን ዋሲልዋ የአንድ ወር እስራት በይነውባቸዋል። እንደ አውሮፓ አቆጣጠር ባለፈው ታህሳስ አንድ ቀን በፍርድ ቤት በተሰጠው ትእዛዝ መሰረት በእርግጥ በውይይት ላይ እንደነበሩ አመልክተዋል። ዳሩ ግን የሥራ ማቆም አድማው እንዲያበቃ የተላለፈውን ትእዛዝ ማክበር እንዳልቻሉ ግልጽ አላደረጉም። የሥራ ማቆም አድማው ከ2500 በላይ የጤና ተቋማትን እንቅስቃሴ ያሰናከለ ሲሆን በሚሊዮኖች የሚቆጠሩ ኬንያውያን የጤና አገልግሎት እንዳያገኙ ማድረጉም ታውቋል። ነገር ግን የኬንያ ሕክምና ሙያተኞች ማኅበር እንዳስታወቀው ዛቻ ወይም ከሥራ ስለ ማባረር የሚሰጥ ማስጠንቀቂያ የጤና አገልግሎት ሰጪዎችን ሊያሰጋ ወይም ሊያስፈራራ አይችልም። መንግስትም ሆነ የቀበሌ አስተዳዳሪዎች አድመኞቹን ከሥራ እስከ ማገድ እና በመተካቸው የውጭ አገር ሙያተኞችን ከህንድ ከህንድና ከኩባ እንደሚያመጡ አስታውቀዋል። በአድማ ላይ ከሚገኙት ብዙ ሺህ ሐኪሞች መካከል የኬንያው ብሔራዊ ሆስፒታል ዶክተር ኬቪን ዴንዴ አንዱ ናቸው። የአድማውን ዓላማ በመደገፍም ዛሬ ሰኞ ፍርድ ቤት ቀርበው ነበር። ሎ ር ሊደር ር ጀል ም ር ቢ ኖ ዶክተርስ ጎንግ ባክ ቱ ወርክ መሪዎቻችን እስከ ታሰሩ ድረስ ዶክተሮች ያነሳናቸው ጥያቄዎችም እስካልተመለሱ ድረስ ወደ ሥራ የሚሄድም ሆነ ከመንግሥት ጋር የሚደራደር አንድም ሐኪም አይኖርም። አሁን የተበየነው የእሥራት ውሳኔም መፍትሔ እንደማያመጣ ግልጥ ነው። እጃችን ላይ ያለውን ችግርም አይፈታም። የሥራ ማቆም አድማ ላይ ያሉት ሙያተኞች እንዳመለከቱት መንግሥት እንደ አውሮፓ አቆጣጠር በ2013 የተደረሰውን አጠቃላይ ስምምነት በሥራ ላይ ማዋል ይኖርበታል። የዚያ ስምምነት አንዱ ነጥብ መንግሥት ደሞዛቸውን በጥፍ ማሳደግ እንደሚገባው የሚጠይቅ ሲሆን በየሆስፒታሉ በቂ የሕክምና መገልገያ መሳሪያዎች አለመኖርና የሠራተኞች ደህንነት በውል አለመጠበቁም አብረው የተነሱ ጥያቄዎች ናቸው። የገንዘብ ሚኒስቴር በበኩሉ በሰጠው ቃል በስምምነቱ ላይ የቀረቡትን ጥያቄዎች ለማሟላት መንግሥት አቅሙ እንደሌለው አመልክቷል። አሁን ከምሽቱ ሦስት ሰዓት ከሃያ ሰባት 28 ደቂቃ ሊሆን ነው። ዋሽንግተን ዲሲ ላይ ደግሞ ከቀኑ 7 ሰዓት ከ28 ደቂቃ መሆኑ ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ነው እየተከታተላችሁ ነው ያላችሁት። ፕሮግራሙን እየመራ ያለው ንጉሡ ታምሬ ነው። እንደዚሁም ጆ ጊል ቴክኒሻኑ በስቱዲዮ መሳሪያዎች ላይ ይገኛል። ቆንጅታዬና እኔም ሶሎሞን አባተ በስቱዲዮ አብረናቸዋለን። ማንን ነው ምን ሰማት ይሆን? ሄሎ አዴልን ነው እያደመጥን ያለነው የአመቱ ምርጥ አልበም፣ የአመቱ ምርጥ ቀረጻ የአመቱ ምርጥ ዘፈን በእግር ኳስ ቋንቋ ቢሆን ኖሮ ሃትሪክ ይባል ነበረ። በአንድ ጨዋታ አንድ አግቢ ለሚያስቆጥራቸው ሶስት ተከታታይ ጎሎች በታላቁ የሙዚቃ ዓለም ፍልሚያ መድረክ በግራሚው ግጥሚያ ግን ትራይፌክታ ይባላል አዴል ትናንት እሁድ ምሽት ሎስ አንጀለስ ካሊፎርኒያ ላይ የተካሄደው የ59ኛው ግራሚ አዋርድስ ኮከብ ነበረች እንግሊዛዊቷ ዘፋኝና ሙዚቀኛ አዴል። አሜሪካዊቱን የላቀች ኮከብ ሱፐርስታር ቢዮንሴን በ25 አልበሟና በሄሎ ነጠላ ዘፈኗ ልቃ ተገኝታለች። And the Grammy goes to አዴል ወደ መድረኩ እንደወጣች ግን ስለማሸነፏ ፉከራን ለመራጮቿ ምስጋናና ሙገሳን ሳይሆን ያሰማችው ጣዖቴ ያለቻትን ቢዮንሴን ማሞካሸት ነበር የመረጠችው። ልሜና ጣውቴ ንግስቴ ቢነሽ እጅግ አፈቅርሻለሁ። መንፈሴን በየዕለቱ ትንጫታለሽ። ላለፉት 17 ዓመታትን ይህንኑ ስታደርግ ይኖረሻል። አፈቅርሻለሁ። እንደ ታነጽሽ እንድትኖሪልኝ እፈልጋለሁ። እሺ ለነገሩ ቢዮንሴን ብትሆን ባዶ እጇን አልወጣችም። ለምኔ ቢዮንሴ እጅግ ለተደነቀችበት ዘመነኛ ዘ አልበሟ ሌሞኔድ ግራሚዋን ይዛወታለች። ቢ ሁላችንም ብንሆን ህመምና ማጣት ይገጥመናል። ብዙ ጊዜም ድምጻችን ሳይሰማ ይቀራል። ለፊልምና ለአልበም ስዘጋጅ ሀሳቤ የነበረው ሰውነቴን ለህመማችን፣ ለትግላችን፣ ለጽልመታችን፣ ለታሪካችን ድምጽ መሆን በሚችል አኳኋን እንዲንቀሳቀስ ለማድረግ ነበር። ምቾት የማይሰጡን ችግሮቻችን እንዲመቹን ለማድረግ። የትናንትናው ግራሚ እጅግ የደመቀ ነበር። የተለያዩ ትርኢቶች ነበሩ። መንታ የጸነችው የጸነሰችው ቢዮንሴ እንኳ ክብር ለእናትነት ድንቅ ዳንሷን አሳይታለች። ብሩኖ ማርስ፣ ፕሪንስ፣ ሌሎችም ያለፉ ከዋክብት ታስበውበታል። እነሆ የአዴልን ሄሎ ዝግጅት ነው። ታንኪ አመሰግናለሁ። በነገራችን ላይ የትናንትናውን የግራሚ አዋርድስ ዝግጅት ትንሽ ጠቁር ሊያደርግ ይችል የነበረ ሁኔታ ነው ላይ እውቁ ጥቁር አሜሪካዊ ድምፃዊ አልጂሮ ከዚህ ዓለም በሞት ተለይቷል። የግራሚው ዝግጅት ሊካሄድ ጥቂት ሰዓታት ሲቀሩት ነው ታዋቂው የጃዝ እና የሪዘመን ብሉስ ስልት ድምፃዊ የአልጂሮ ህልፈት ዜና የተሰማው። እሱም የሰባት ግራሚ ተሸላሚ ሲሆን አልጂሮ በሰባ ስድስት ዓመት እድሜው ትናንትና እሁድ ማታ የግራሚው ድግስ በሚካሄድበት በሎስ አንጀለስ በሚገኝ ሆስፒታል ነው ህይወቱ ያለፈው። ባለፈው ሳምንት የድካም ስሜት እንደነበረው ነገር ግን እያገገመ እንደነበረ ሲነገር ነበር። ሆኖም የዚህን አመት የሙዚቃ ዝግጅቶቹን እንዲሰርዝም ተገድዶ ነበር ተብሏል። ይሁን እንጂ ለህልፈት ያበቃው ምን እንደሆነ በእርግጠኝነት እስካሁን አልተነገረም። በተለያዩ የሙዚቃ ዘርፎች፣ በጃዝ በፖፕና በሪዝም ኤን ብሉስ ለግራሚ በመብቃት ልዩ ተሰጥኦ እንደነበረው ይነገርለታል አልጅሮ ከታላላቅ የጃዝ ስልት ሙዚቀኞች አንዱ ተብሎ የተከበረ ነው። ከሚታወቅባቸው ዜማዎች አንዱ ዊር ኢን ስ ለቭ ቱጌር አፍተር ኦል እና ሙን ላይቲንግ የተባሉት ይገኙባቸዋል። እስኪ ንጉሱ ቢያግዘን ዊር ኢን ስ ለቭ ቱጌር የሚለውን እንስ ማለት በዚህ ጉዳይ ሁለታችንም አብረንን አብረንን ማለት ጃሬትስ በነገርህ ላይ ሶሎሞን፣ ትናንትና በምርጥ የጃዝ አልበም የተሸለመው ግሬጎሪ ፖርተር ጃዝ የነጻነት ሙዚቃ ነው፣ አልጅሮ ደግሞ የጃዝ ሙዚቃ ቁንጮ ነው ሲል አድናቆቱን ገልጾለታል። ድንቅ አባባል ነው። የጃዝ ሰዎች ሁሉ የሚሉት ነው ጃዝ የነጻነት ሙዚቃ መሆኑና ይሄ። ለዚህ ደግሞ ትናንትና ሁኑ ከዚህ ከግራሚ አዋርድስ በፊት ላለፈው ለአልጀራ ይህንን ትልቅ ክብር መስጠት ትልቅ ነገር ነው በእውነቱ። እና ግራሚ ምንድን ነው የሚል ጥያቄ ነበር። እና ግራሚ አዋርድስ ከዚች ከግራማፎኗ ጋር የተያያዘ ነው። ሽልማቷን ይዘው ከሚወጧት ይሄ ሽልማት በተጀመረበት ጊዜ ግራማፎን ነበረ፣ ለሙዚቃ የዛሬ አምሳ ዘጠኝ ዓመት በፊት ማለት ነው። እና ይሄው ነበረ ከግራሚ አዋርድስ ጋር የተያያዘው ዝግጅታችን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። 3 ሰዓት ከ30 ስምንት ከሰላሳ ሰባት ደቂቃ ሆኗል። አሁን አሁን የሚቀጥለው የስፖርት ዝግጅት ይሆናል። አዘጋጅና አቅራቢ ሶሎሞን ክፍሌ። በትላንቱ 34ተኛው የጃን ሜዳ አገር አቋራጭ ሻምፒዮና ውድድር ጌታነ ሞላ፣ ዴራ ዲዳ፣ ተፈራ ሞሲሳ እና ለተሰንበት ግደይ ጥሩ ሰዓት አስመዝግበዋል። ከአዲስ አበባ ዘገባ አለን። በሆንግ ኮንጉ ዓለም አቀፍ ማራቶን ደግሞ በጉድሜ ቶለሳ የተመራው የኢትዮጵያ ቡድን ከአንደኛ እስከ አስረኛ ተከታትሎ በመግባት ታሪክ ሠርቷል። የወንዶቹንም መላኩ በላቸው ቀድሞ ገብቷል። የአገር ውስጥና የውጭ አገር ኳስ ዜናዎችም አሉን። አብራችሁን ቆዩ። ትናንት አዲስ አበባ የተካሄደውን 34ተኛውን የጃን ሜዳ አገር አቋራጭ ሩጫ ውድድር ላስቀድም ውድድሩ የተካሄደው ኢትዮጵያ ዘንድሮ በካምፓላ ዩጋንዳ ለሚካሄደው የዓለም አገር አቋራጭ ሻምፒዮና የሚሳተፉ አትሌቶቿን ለመምረጥ እንዲያስችላት ነው ተብሏል። ገዛኸኝ ጽዮን መስቀል በስፍራው ተገኝቶ ተከታትሏል። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። በተሳታፊ አትሌቶች ብዛትና በጠንካራ ምክክሮች የጃንሜዳ አቧራ የተቀሰቀሰበት ሰላሳ አራተኛው የጃንሜዳ ኢንተርናሽናል ዓመታዊ አገር አቋራጭ ሻምፒዮና ትናንት በድምቀት ተከናውኗል። ለሁሉም ክፍት በሆነው በዚሁ የአገር አቋራጭ ሻምፒዮና ክለቦች፣ ከግል እና ከተለያዩ ተቋማት የተውጣጡ አንድ ሺ ሁለት መቶ ሀያ ዘጠኝ አትሌቶች በአምስት የመወዳደሪያ ርቀቶች የተፎካክረውበታል። በየርቀቱ ከአንደኛ እስከ ስድስተኛ የሚወጡ አትሌቶች ከሶስት ሳምንት በኋላ ኡጋንዳ በምታስተናግደው አርባ ሁለተኛው የዓለም ሀገር አቋራጭ ሻምፒዮና በሀገር የሚወከሉ አትሌቶች የሚመረጡበት በመሆኑ ጠንካራ ፉክክር ታይቶበታል። በአስር ኪሎ ሜትር አዋቂ ወንዶች የመከላከያው አትሌት ጌታነህ ሞላ የመጨረሻዎቹን አራት መቶ ሜትር ተከታዮቹን ቀድሞ እንደ ሸመጠጠ በአንደኝነት ፈጽሟል። የትራንስ ኢትዮጵያው አባዴ ሀዲስና ሞሶቦ ሲሚንቶ ሞገስቱ ማይ ግን ሁለተኛ እና ሦስተኛ ሆነው ጨርሰዋል። የሴቶቹም ተመሳሳይ ርቀት አስር ኪሎ ሜትር ነበር። እዚህ ውድድር ላይ ታሸንፋለች ተብሎ ቅድሚያ ግምት የተሰጣት አትሌት ሰንበሬ ተፈሪ በመገፋፋት ጫማዋ ወልቆባት በመቸገሯ ሰባተኛ ሆና መጨረስ ተገዳለች። በዚህም አትሌት ጅራኒ ጋዲ ከኦሮሚያ ቀዳሚ ሆና ስታሸንፍ የኢትዮጵያ ንግድ ባንኳ አትሌት በላይነሽ ኦልጅራ፣ አትሌት ገበያነሽ አየለ ከመከላከያ ሁለተኛና ሶስተኛ ወጥተዋል። ሌሎች ወጣት ሴቶች ስድስት ኪሎ ሜትርና የወጣት ወንዴ ስምንት ኪሎ ሜትር እንዲሁም ለመጀመሪያ ጊዜ የተደረገው ድብልቅ የዱላ ቅብብል ሩጫ ተካሂዷል። በዘንድሮ የጃን ሜዳ ዓመታዊ የሀገር አቋራጭ ሻምፒዮና ከመቼውም ጊዜ ብዛት ያለው ተወዳዳሪ አትሌቶች የተሳተፉበት ከአንድ እስከ ስምንት ደረጃ ለሚወጡ አትሌቶች ከሶስት መቶ ሀያ ሺህ ብር በላይ ለሽልማት የቀረበበት ለተመልካች ዘና የሚያደርጉ የሜዳ ትዕይንት የዲጄ ሙዚቃ የተለቀቀበትና የሙዚቃ ስልቱንም ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ሻለቃ ኃይሌ ገብረ ስላሴ ከሌሎች ኃላፊዎች ጋር በመሆን ባህላዊ ጭፈራ በማሳየት ተመልካቹ ዘና ያደረጉበት አጋጣሚ ሆነው አልፏል። ገዛኝ ጽዮን መስቀልን አመሰግናለሁ። ወደ ትላንቱ የሆንግ ኮንግ ማራቶን ውድድር ዜና እንለፍ። በመግቢያ ላይ እንደ ገለጽኩት በጉልሜ ቶለሳ የተመራው የሴቶቹ ቡድን ከአንደኛ እስከ አስረኛ ተከታትሎ በመግባት ታሪክ ሰርቷል። የእነዚህን ድንቅ አትሌቶች ማንነት ማስተዋወቅ እፈልጋለሁ። አንደኛ ጉሉሜ ቶለሳ፣ ሁለተኛ አበሩ መኩሪያ፣ ሦስተኛ ቤተልሔም ሞገስ፣ አራተኛ ለተብርሃን ኃይሌ፣ አምስተኛ አዛለች ማስረሻ፣ ስድስተኛ ፀሐይ ደሳለኝ፣ ሰባተኛ እህቴ ብዙ አየው፣ ስምንተኛ አያንቱ አበራ፣ ዘጠነኛ እታለማሁ ሀብተወልድ፣ አስረኛ ሸዋረጌ አለነ ናቸው። ሁሉንም እንኳን ደስ አላችሁላለሁ። በወንዶችም ሆንኮንግ ላይ ቀዳሚው የኢትዮጵያ አትሌት ነው፣ መላኩ በላቸው ይባላል። እዚህም ከመጀመሪያዎቹ አስሩ ሦስቱ ኢትዮጵያውያን ሆነዋል። አዱኛ ተክሌ በሦስተኝነት፣ አብራራው ምስጋናው በዘጠነኝነት አጠናቀዋል። ኬንያ ሁለተኝነቱን ስፍራ ወስዳለች። ጁልስ ኬተር ነው መላኩን ተከትሎ የገባው። ከአስሩ ደግሞ ሰባቱን ቀዳሚ ስፍራ ሸፍነዋል ኬንያውያን። ውድድሩን በኬንያና በኢትዮጵያ መካከል አስመስለው ታይተዋል። የአትሌቲክሱ ሩጫውን ስፖርት ዜና በዚሁ ላብቃ። እንደገና ወደ አዲስ አበባ ይሆናል የሚመልሳችሁ። ገዛ አንጪው መስቀል በኢትዮጵያው ፕሪሚየር ሊግና በአፍሪካ ማጣሪያ ላይ ተከታዩን አጠር አጠር ያለ ዜና ልኮልናል። የአፍሪካ ሻምፒዮንስ ሊግ እና የአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ ማጣሪያ ጨዋታዎች በተለያዩ የአፍሪካ ከተሞች በሳምንቱ መጨረሻ ቅዳሜና እሑድ ተካሂደዋል። ባለፈው ዓመት የሀገር ውስጥ ውጤታቸውን መሰረት በማድረግ ከኢትዮጵያ ቅዱስ ጊዮርጊስና መከላከያ በአህጉራዊ ክለቦች መጀመሪያ ማጣሪያቸውን ሁለቱም በድል ተወጥተውታል። የአምናው የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ቅዱስ ጊዮርጊስ ወደ ሲሸልስ አምርቶ የሲሸልስ አቻውን ኮት ዲወርን ሁለት ለባህዶ አሸንፎ ተመልሷል። አንዱም በጨዋታ ሁለተኛውን በፍጹም ቅጣት ያስቆጠረው ሳላዲን ሰዒድ ሲሆን በዚህም ውጤት መሰረት ተከታይ የመልስ ጨዋታ ጊዮርጊስ በሜዳው ስለሚሆን ወደ ቀጣዩ ዙር የማለቱን ወሳኝ ስራ ጊዮርጊስ አጠናቋል ማለት ይቻላል። ቅዱስ ጊዮርጊስ እና ኮዲዋር የመልስ ጨዋታቸውን በአዲስ አበባ ወይም በሐዋሳ ከሳምንት በኋላ ያደርጋሉ። ሌላው እዚህ በአዲስ አበባ ስቴዲየም ትናንት መከላከያ የካሜሩን ያንግ ስፖርት አካደሚን አስተናግዶ የመጀመሪያውን ማጣሪያ ጨዋታቸውን በመከላከያ አንድ ለባዶ አሸናፊነት ተጠናቋል። አዲሱ ተስፋዬ በአርባ አንደኛው ደቂቃ ከማዕዘን የተሸጋገረች ኳስ በካሜሩን ተከላካዮች ተሻምቶ በግንባር ወደ ኋላ ቀልብሶ ያስቆጠራት ክሩን ግን ተደማቂ አድርገዋለች። ጎል አስቆጣሪው አዲሱ ለቡድኑ በተከላካይ መስመር የሚጫወት ነው። እንዲሁም ሲባል የካሜሩን ያንግ ስፖርት የዋዛ አልነበረም። በኳስ ቁጥጥርና በአካል ብቃት እንዲሁም በአንድና በሁለት የኳስ ቅብብል ፈጦ ጎል በመድረስ የተሻለ ብልጫ እንደነበረው በአጠቃላይ የጨዋታ ሂደት አሳይቷል። መከላከያና ያንግ ስፖርት አካደሚ የመጨረሻ ጨዋታቸውን የፊታችን ቅዳሜ በካሜሮ ለዋንዳ ከተማ ላይ ያደርጋሉ። የሆነው በእኔ በኩል ያለው ሰለሞን ገዛኝን ጽዮን መስቀልን አመሰግናለሁ። ካለን ጊዜ አንጻር አድማጮች፣ በዚሁ ለማብቃት እንገደዳለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩን። ሰሎሞን እና ገዛኸኝን ለስፖርት ዘገባዎቹ እናመሰግናለን። ወደ ተከታዩ ዝግጅት እንለፍ። ለጥያቄው መልስ የጥያቄው መልስ ያለፈው ክፍል ሁለት ዝግጅት በኢትዮጵያ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ አትኩሯል። ለአድማጮቻችን ጥያቄዎች መልስ የሚሰጡት ከአዲስ አበባ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ፣ ከናይሮቢ የአምነስቲ ኢንተርናሽናል የምስራቅ አፍሪቃ የሰብአዊ መብቶች አጥኚ አቶ ፍስሀ ተክሌ፣ ከብራሰልስ ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ነጻ ድርጅት ዋና ዲሬክተር አቶ ያሬድ ኃይለማርያም ናቸው። እስቲ ለማስታወስ ያህል የከትናንት በስቲያው ዝግጅት ባበቃበት በአቶ ህሩይ ጥያቄ ምንነት ስንነሳ የሀገሪቱን ችግር በትክክለኛ ስሙ ጠርቶ ትክክለኛ የፖለቲካ መፍትሄ ባለመሰጠቱ ምክንያት ውሎ አድሮ ሊፈጠር ለሚችለው ችግር ኃላፊነት የሚወስደው ማን ነው እውነት ያለችው ማን ዘንድ ይሆን የሚሉት በተሀድሶ ስም በየካምፑ ታጉረው ከፍተኛ የሰብአዊ መብቶች ረገጣ እንደተካሄደባቸው የሚናገሩት ታሰርኩ፣ ተገረፍኩ የሚሉት ወይስ መንግስት? የሰብአዊ መብቶች ተሟጋች ድርጅቶች የሰብአዊ መብቶች ጉዳይ የእርዳታና የትብብር ፖሊሲ መርህ እንዲሆን የማድረግ አቅም የሌላቸው ስለምንድን ነው? እንግዲህ ለእነዚህና ሌሎችም ጥያቄዎች መልስ የሚሰጠው የዛሬው ክፍል ይቀጥላል። አዘጋጅና አቅራቢ ትዝታ በላቸው ነች። መጀመሪያ አቶ ታምራት ይህ ዓለም በዓለም አቀፍም ህግ በተለያዩ ድንጋጌዎችም በሀገራችንም ህግ በአስቸኳይ ጊዜ አዋጅ ውስጥ የሰዎች የመንቀሳቀስ ዲሞክራሲያዊና ሰብአዊ መብቶች ይታገ ይታገዳሉ አሜሪካም አገር እኮ በተለያየ ጊዜ ጥቁሮች የሚያነሷቸው የመብት ጥያቄዎች እኮ የአስቸኳይ ጊዜ አዋጅ የታወጀባቸው ክልሎች አሉ። እዛ ሲሆን ትክክል፣ እዚህ እኛ ጋር ድሀ ስለሆን ነው ወይስ ምንድን ነው? ዩኒቨርሳል ነው የሰው ልጆች መብት አ እንዴ ስንከራከር በዛ በሚዛኑ ማየት ጠቃሚ ነው። ፈረንሳይም በተመሳሳይ መልኩ የአስቸኳይ ጊዜ አዋጅ ውስጥ ያለ ሀገር ነው። እዛም በተመሳሳይ መልኩ ነው ሰስፔንድ እየተደረገ ያለው የግለሰቦች ሰብአዊና ዲሞክራሲያዊ መብቶች ስለዚህ አሁን እየተደረገ ያለው ሌሎች ተነጻጻሪ መብቶች የግለሰብ የመዘዋወር መብቶች፣ የሌሎች ሰላማዊ ሰዎች እንቅስቃሴ እንዳይስተጓጉል አደጋ ላይ እንዳይወድቅ የነበረው ሁኔታ ለመቀርበስ ሲባል ነው የታወጀው። በዛ ውስጥ የመዘዋወር በተወሰነ መልኩ የታገደበት ሁኔታ ነበር። ሌሎች ሌሎች መብቶችም እንደዚሁ የታገዱበት ነበር። ይህንን የአስቸኳይ ጊዜ አዋጅ ቤትም ሀገር ያለው የሚፈቅደው መሆኑ መገንዘብና መረዳት ጠቃሚ ይመስለኛል። ይሄ እነዚህ ማሰልጠኛ እነዚህ የተሀድሶ ማሰልጠኛ ተቋማትን የተሳለበት አግባብ እኔ ትክክል አይመስለኝም። እነዚህ ተቋማት የመንግስት ሰራተኞችን ጭምር ብዙ ጊዜ ስልጠና የሚወስዱባቸው ተቋማት ናቸው። በጣም በርካታ ሰው በአንድ ጊዜ ማስተናገድ ስለሚችሉ ና ለስልጠናም አመቺ ሆነው የተደራጁ ና እንትን ያሉ ናቸው። አንድ ሁለት ጥያቄዎችን ላስታውሱት። አቶ ፍሳሐ ያነሱታለ እስከ ዛሬ ድረስ ለተገደሉት ራሱ መንግስት አምስት መቶ ሰዎች እንደተገደሉ አምኗል። ተቃዋሚ ድርጅቶች ደግሞ በሺህ የሚቆጠር ብለው ነው የሚናገሩት። የሰብአዊ መብት ድርጅቶችም ያወጡት ቁጥር አለ። አቶ ፍስሐ እንደጠቀሱት የአምነስቲ ኢንተርናሽናል አጥኚ አንድም ግለሰብ እነኚህን ሰዎች በመግደል እስካሁን ለፍርድ አልቀረበም። ሌላ ጠያቂያችን ቀደም ያሉት ደግሞ ስለተሰወሩ ሰዎች መልሶን ይስጡ ነው። ይህን በተመለከተ ተናጠል ጥያቄ ነው። ይህንን ጥያቄ በቀጥታ ለ የተደራጀ ተቋም አለ። እኔ አምነስቲ ኢንተርናሽናል ምናምን አይደለም። በኢትዮጵያ ጉዳይ የሚመለከተው እዚህ በተወካዮች ምክር ቤት የተቋቋመ የሰብአዊ መብት ኮሚሽን የሚባል አለ። የእንባ ጠባቂ ተቋማት አሉ። ሰብአዊ መብት ኮሚሽንም አንድ ሰው አልጠቀሰው። ሰብአዊ መብት ኮሚሽን ባለፈው በተለያዩ አካባቢዎች ከማንነት ጥያቄ ተያይዞ በተቀሰቀሰው ሰዎች ላይ በደረሰው የአካል ና ሌላም ጉዳት መግለጫ አውጥቷል፣ ሰነድ አውጥቷል። ይሄንም በደንብ ማየት ና ከዛ ጋር ተነስቶ ያለውን ሁኔታ ማየት ጠቃሚ ነው። ስለዚህ መንግስት ከማንም በፊት ያሉበትን ችግሮች ራሱ በአቋቋማቸው ተቋማት እያየ እየፈተሸ ለማስተካከል ጥረት እያደረገ በዛ መንገድ ማየት ጠቃሚ ነው። አስተዳዳሪ ችግሮችንም በተመለከተ ይህንን ጉዳይ በየጊዜው እየፈተሸ ለማስተካከል ጥረት ያደርጋል። በዛ መልኩ ብናየው ጠቃሚ ይመስለኛል። ሌሎች የውጭ ኃይሎች ባስቀመጡት ስታንዳርድ አለን፣ ዓለም አቀፍ ስታንዳርድ አለ፣ የሀገራችን ሕገ መንግሥት አለ። አቶ ያሬድ ቀደም ብለው አቶ ታምራት በሚነጋገሩበት ጊዜ ሀሳቦን ሊያክሉ ነበር። በእሱ ይጀምሩና የቀደሙ ጥያቄዎችን ከአድማጮቻችን የመጡ ጥያቄዎችን አጠር አድርገው ይመልሱልኝ። እሺ አመሰግናለሁ። ፍስሀ ነበረ በመሀል ገብቶ የነበረው፣ ግን ልቀጥልና አቶ ታምራት የሚያነሷቸው ነገሮች እንደው ባጭሩ እንኳን አሁን የዚህ ኢትዮጵያ ውስጥ ያሉ የህግ ተቋማት እነዚህ የሰብአዊ መብት ኮሚሽን እንባ ጠባቂ የሚባሉት ነገሮች ሁሉ ስራቸውን በአግባቡ በተቋቋሙበት አላማ እየሰሩ እኮ አለመሆኑን የሚያሳዩ መዓት ነገሮች አሁን የሰብአዊ መብት ኮሚሽኑ በኦሮሚያ ክልል ውስጥ የተፈጸሙትን ችግሮች አጣርቶ ሪፖርት አውጥተዋል እስካሁን ደስ ያንን ሪፖርት ደብቆ ነው ያለው የተቋም ተቋም ለምክር ቤቱ ብቻ መንግስት የወሰደው እርምጃ ትክክል ነው የሚል የተደበሰበሰ ሪፖርት ከመስጠት ውጪ ሪፖርቱ ይፋ አልሆነም ህዝብ የጉዳዩ ባለቤት ነው ይመለከተዋል ያንን ሪፖርት የማየት እኔ የእሳቸውን ንግግር እራሱ አሁን በሶስት መንገድ ነው። አንደኛ ወይ ሆን ተብሎ ዲናያል ይሄ መንግስት ባለስልጣናት ብዙ ጊዜ ደጋግመው ሁሉን ነገር የመካድ አዝማሚያ ይታይባቸዋል። አንዳንዱ ደግሞ የግንዛቤም ችግር እና ጭብጡን ራሱ ደግሞ ወደ ሌላ አቅጣጫ የመውሰድ ነው እንዲህ ያሉት ነገሮች ናቸው። ለእኔ የመጣው አንዱ ጥያቄ ከእንዲህ አይነት ስርዓት ጋር መወያየትስ ያስፈልጋሉ የሚል ሰዎች ተስፋ እንዲቆርጡ ጨለምተኝነት እንዲሰፍን እያደረገ ያለው መንግስት የሚያ መንግስት ባለስልጣናት ህዝብ ለሚያነሳቸው ጥያቄዎች የሚሰጡት ምላሽ ነው እንደ አንድ የሰብአዊ መብት ተሟጋጅ ሰብአዊ መብቶችን የማስከበር ግዴታ ባለም አቀፍ የሚሆን በሀገሪቱ አገ መንግስት ያለበት መንግስት ስለሆነ ያ መንግስት አምባገነን የሚሆን ምንም ከዛ መንግስት ጋር መደራደር ጫና መፍጠር የሰብአዊ መብት አያያዙን እንዲያስተካክል ያላሰለሰ በየጊዜው የማይስተጓጎል ጉትጎታ ማድረግ የአንድ የሰብአዊ መብት ድርጅት ተግባር ነው። ይሄንን ቀደም ብለው ለጠየቁኝ ለመመለስ ነው። ሌላው ግን ከዚህ ከተፈጸሙ ሰቆቃዎች ጋር በተያያዘ አስቸኳይ ጊዜ አዋጅ ለምን ታወጀ የሚል ጥያቄ አይደለም የተነሳው። ቶርቸር፣ ግን የማሰቃየት ተግባር ግን በምንም መንገድ በማንኛውም በጦርነት ጊዜ ይሁን በአስቸኳይ ጊዜ ይሁን በምንም መንገድ ሊጣስ የማይችል አብሶሊት የሆነ የማይገሰስ መብት ነው እና ይሄንን ነው በየካምፑ በጣም በሚሰቀጥጥ ሁኔታ በብዙ ሰዎች ላይ የተፈጸመው ለዚህ ደግሞ እኔ ብዙ ማስረጃ ማቅረብ ሳያስፈልገኝ ሰው እየደወለ ምስክርነት ቃሉ ሊሰጥ ይችላል እና አሁንም የአቶ ታምራት ሁኔታ በመንግስት በኩል ተስፋ ሰው እንዲያጣ መንግስት አሁንም ለመታረም ዝግጁ አደለም፣ ጥያቄያችንን ለመመለስ ዝግጁ አደለም ብሎ እንዲያስብ የሚገፋ ነውጣቂ ነው። እንግዲህ አንደኛው እርሶ የጠቀሱት ኮማንድ ፖስቱ ነው። እነሱ እኮ ናቸው እየተከሰሱ ያሉ ኮማንድ ፖስቱ በሰጠው ትዕዛዝ መሰረት ሰው እየተገረፈ ነው። በመንግስት ስራ ያለው የሰብአዊ መብት ኮሚሽን ስራውን በአግባቡ እየሰራ አይደለም። ከመጀመሪያውም ሲቋቋም አላማው የሕዝብን አቤቱታ ወደ ዓለም አቀፍ ማህበረሰቡ እንዳይሄድ አፍኖ መንግስት በዳይም አቤቱታ ተቀብሎ አፋኝም ተደርጎ የተሰሩ አካላቶች ናቸው። በየእስር ቤቱ እኮ መአት ሰቆቃ እኮ ይፈጸማል። ፍርድ ቤቶች የእኔ አንድ ጥሩ ምሳሌ ምናልባት ይህን ሁሉ ነገር ሊያሳይ የሚችለው አቤል ዋበላ የዞን ዘጠኝ አባል የሆነው ልጅ ገራፊዬን በአይኔ አየወት ብሎ የሰጠውን የምስክርነት ቃል አይታችሁ ከሆነ እስር ቤት ውስጥ እንደዛ ሲያሰቃየው የነበረው ሰው እሱ ከተለቀቀ በኋላ ያ ደብዳቢ ሌላ ሰው ዮናታን ተስፋዬን ደግሞ ይዞ እያሰቃየ ፍርድ ቤት ይዞ ሲመጣ የ እንደገና ከተፈታ በኋላ ራሱ የሚሳቀቅበት የሚሰቃይበት ሀገር እኮ ነው የሆነው እና ከዚህ ከለቀቃቸዋቸው ከዋሽም ከጦላይም ካምፕ ወጥተው እንደገና ሌላ ትልቅ አቶ ያሬድ ራሱ አስር ቤት ነው የሆነችው። ሰብአዊ መብት ጉዳይ ከሆነ እሱ በጣም ጊዜ አይበቃ ነው። ሁለተኛ ለፍርድ ቤት የሚቀርቡ ሰዎች በጣም በርካታ ቁጥራቸው ብዙ ነው። ከይዛቸውን በጣም በርካታ ነው። ዞሮ ዞሮ ግን አሁንም ላረጋግጥልሽም የምፈልገው እንዲህ አይነት ጥሰቶች ሲከሰቱ መንግስትም ይህንን ጥሰት ለመከላከል ዝግጁ ነው፣ አደረጃጀት ፈጥሯል ያልኩትም ለዛ። አቶ ፍሳሀብ የቀደሙ ጥያቄዎች አሉ። ከውጭ ሆነው የሚቀሰቅሱ ፖለቲከኞች ወይንም ፖለቲካ ተቃዋሚ ሀይሎች ብለው ጠይቀዋል። አቶ ሂሩይና እስቲ እና እስካሁን በተነሳውም ነጥብ ላይ የራስዎን አስተሳሰብ ቢያክሉ አንደኛው የሰብአዊ መብት ህግ ኮንሰርት በዋነኝነት ግዴታ ሚጣለው መንግስት ላይ ምክንያቱም አቅሙም ሀላፊነትም ያለው እሱ ነው ይህ ማለት ግን ግለሰቦች እና ሌሎች ተቋማት ከመንግስት ውጭ ያሉ ተቋማት ሰብአዊ መብትን በተመለከተ ሀላፊነት የለባቸውም ተጠያቂ አይሆኑ ማለት አይደለም ስለዚህ በነበረው ግርግርና እና ንብረት መውደም ውስጥ ለዛ አድርገዋል አርገዋል የሚባሉ ወገኖች በሙሉ ሀላፊነት አለባቸው ግን ሰብሲዲሪ ወይም ደግሞ በሁለተኛ ደረጃ ነው ከመንግስት ይከትሎ ለኛ እና እነሱን ደግሞ ለመከላከል መንግስትም አቅም አለው። በተለያየ መልኩ እነዛን መከላከል ይቻላል። እነሱ እንደዛ ያደረጉ ብሎ ግን መንግስት ራሱ ሰብአዊ መብት ገሳሽ ወይም ደግሞ ቫዮሌት አድራጊ መሆን የለበትም። ይሄ ያው የአጠቃላይ ሰብአዊ መብት ህግል ኮንሰፕት ለማስረዳት ያለው ግን እነዚህ ሰዎች በዚህ ለዚህ ጥፋት ለዚህ ውድመት ሀላፊ ከሆኑ ተገቢ በሆነ ህግ ሊጠየቅ ይገባል፣ መታየትም አለባቸው። ስለዚህ የአምነስቲ ኢንተርናሽናል ምድ ከሌሎች ሀገሮች ዝም ላይ የተለመደ ላይ የተባለው ነገር አዎ አስቸኳይ ጊዜ አዋጅ ፈረንሳይም ላይ ነበረ እስካሁንም ቆይቷል። ተርኪም ላይ ነበረ እስካሁንም ቆይቷል። አስቸኳይ ጊዜ አዋጅ መሰረት የተደረጉ እርምጃዎችን አምነስቲ በተለያየ መልኩ ሲያወግዝ ቆይቷል። ይህም ደግሞ ለማረጋገጥ ካስፈለገ የአምነስቲን ዌብሳይት ቼክ ማድረግ ይቻላል። ስለዚህ አምነስቲ ኢትዮጵያን ሴሌክት ታድርጎ አደለም ያጠቃው። በአስቸኳይ ጊዜ አዋጅ አስቸኳይ ጊዜ አዋጅ ለምንታወጀ አደለም ያለው አፈጻጸሙ ላይ ስታንዳርዱን ያሟላ በሚል ለምሳሌ ኢትዮጵያ ስታንዳርዱን ካሟላችበት። በጣም ግን ምንም ማያከራክረው ነገር አንድ ሀገር የአስቸኳይ ጊዜ አዋጅ ሲያውጭ ከተባበሩት መንግስታት ሴክሬታሪያት ያስታውቃል ይላል እና ኢትዮጵያን ፈርማለች፣ ሪዘርቭ አላደረገችም እንደዚ እዚህ ላይ ተቃውሟለኝ ብላ ነው ነገሮች። ግን እስካሁን ድረስ የአስቸኳይ ጊዜ አዋጁን በተመለከተ የገባችውን የኖቲስ ማድረግ ግዴታ ሀላፊ መገደበች ወይ ፋይል አረገች ሌሎቹ ነገሮች እንኳን ፕሮሲጀራል እንኳን ያላሟላችን ሀገርች ሌሎቹ ሌሎቹ ቶርቸሩ ምናምን ንትሰ ይህም ፕሮሲጀራል የሆነው እንኳን ነገር ለማሟላት አልተሞከረም በዚህ ላይ ጠያቄ ያነሱት ነገር አምነስቲ ኢንተርናሽናል ሪፖርት ብቻ ነው የሚያወጣው ሌላ ነገር ማድረግ አይችልም ወይ ይባላል ፕራይመርሊ ሰብአዊ መብት የህዝብ ጉዳይ ነው ስለዚህ ህዝብ ነው ራሱ አደራሽቸውም ራሱ በመሰለው መንገድ ምን ለንት በሆነ መንገድ ያንን አክሽን የሚያስዳል የአምነስቲ ሚና ምንድን ነው እነዚህን የሰብአዊ መብት ጥሰቶች በተመለከተ የተጣራ የተረጋገጠ መረጃዎችን ይዘው ማስተጋባት ነው። የህዝብን ጥያቄ ማስተጋባት ነው። ግን በማንኛውም ሀገር ጉዳይ ላይ ገብቶ እንደዚህ ይሁን እንደዚህ ይሁን አይልም። ያሉትን የመብሰብ አይነቶች ጥሰቶች ግን የማሳወቅ ስራ ሪፖርቶች የማውጣት እዛ ሀገር ላይ መውት የማብጣት ወይም ደግሞ አረጋለ የሚላን ነገር የራሱ ህዝብ ነው የሚያረገው እና በዛ ውስጥ አንገባም ያለ ማለት ነው። አመሰግናለሁ። አቶ ፍሳ አንድ ተጨማሪ ጥያቄ አንድ ሀሳብ ላይ የሚቀጥለው ጥያቄ ቀጥታ እርሶውን ይመለከታል። አቶ ታምራት የመንግስት ባለስልጣንን ነው የሚመለከተው እና እስቲ ይህን ጥያቄ ይስሙልኝ። ሰላም ቪዎች ይህ አስቀጥታ ትዝታ በላቸውን ይመለከታል። ለጥያቄው መልስ በተሰኘው ፕሮግራምሽ ዶክተር ቴዎድሮስ አድሃኖምን ማቅረብሽ ይታወሳል። ታዲያ ዶክተሩ ስለ አቶ አንዳርጋቸው ጽጌ ተጠይቀው የሰጡት መልስ አቶ አንዳርጋቸው ላፕቶፕ ኮምፒውተር ተሰጥቶት መጽሐፍ ጽፎ በቅርቡ ይታተማል በማለት መናገራቸውን እናስታውሳለን። አቶ አንዳርጋቸው ሀያ አራት ሰዓት በካቴና ታስሮና የፀሐይ ብርሃን በማያገኝበት በጨለማ ቤት እየተሰቃየና ቤተሰብ እንኳን እንዳይጠይቀው ተከልክሎ ባለበት ሁኔታ ዶክተሩ በቪኦኤ ቀርበው ሲናገሩ ይህንን ተከታትለሽ እውነቱን ለአድማጮችሽ የማሰማት ግዴታ አለብሽ የሚል እምነት ስላለኝ፣ በቅርቡ ይህንን በሚመለከት ከአንቺ እንጠብቃለን። አመሰግናለሁ። እውነቱ ዘግየ አቶ ታምራት፣ የአቶ አንዳርጋቸው ጽጌ ሁኔታ ምንድን ነው? የት ነው ያሉት? ሰው አይቷቸው አያውቅም። እርግጥ ነው ዶክተር ቴዎድሮስ አድሃኖም መጽሐፍ እየጻፉ ነው ብለው ነበረ። መጽሐፉም አልወጣም። የት ነው ያሉት አቶ አንዳርጋቸው ጽጌ? የጤናቸውስ ሁኔታ እንዴት ነው? ይህንን ኢንተርቪው እኔ ዶክተር አዳኖምን በአጋጣሚ ስላልተከታተልኩ መልስ ከዛ ጋር ተያይዞ የተነሳውን ጥያቄ መልስ ለመስጠት አልችልም። የአስቸኳይ ጊዜ አዋጁ ዓለም አቀፍ ድንጋጌዎችን ያሟላ አይደለም የሚለው ነገር ላይ ትንሽ ሀሳብ ለመስጠት ነው። ምክንያቱም ይሄ እንደዚህ ከሆነ አድማጩንም ስለሚያዛባ ነው እዚህ ጋር አንደኛ ህገ መንግስታዊ መነሻ ሊኖረው ይገባል የሚለው በአለም አቀፍ ደረጃ የሚታወቅ መርህ ነው። በዚህ ደረጃ ህገ መንግስታችን ቁልጭ አንቀጽ ጠና ሶስት ላይ በግልጽ ተቀምጧል። ሁለተኛ የህጋ አውጪው ድጋፍ ሊኖረው ይገባል የሚል ነው። በህግ አውጪው የጸደቀ ነው። ሶስተኛ ራሱን የቻለ አደረጃጀት ይህንን የሚያስፈጽም ራሱን የቻለ አደረጃጀት ሊኖር ይገባል የሚል መርህ ነው። ይህን በተመለከተ በእኛ ሁኔታ ኮማንድ ፖስቱና አጠቃላይ አካሄዱንና አሰራሩን የሚከታተል ደግሞ ኢንኳሪ ኮሚሽን የተቋቋመበት ሁኔታ ነው ያለው። ስለዚህ የአለም አቀፍ መርሆችን በትክክል ያሟላ ነው የሚለውን ነገር በደንብ መውሰድ አስፈላጊ ነው። ሁለተኛ በዚህ ወቅት የሚገሰሱና የማይገሰሱ መብቶች ተለይተው ተቀምጠዋል። ለምሳሌ በምንም አይነት መልኩ አስቸኳይ ጊዜ አዋጅ ቢሆንም ህገ መንግስታዊ ድንጋጌውን ስያሜውን መለወጥ የስድሪ የሚለውን መለወጥ ተቀባይነት የለውም። ሁለተኛ የብሔር ብሔረሰቦች መብት በራስ የማስተዳደር የመገንጠል መብትም እንደዚሁ የእኩልነት መብት ሶስተኛው ነው በምንም አይነት መልኩ የማይገሰስ ነው አራተኛው ቶርቸር ነው ቅድም የተባለው ስለዚህ ይሄ በግልጽ ተቀምጧል ከዚህ ውጭ ያሉት የመጻፍ የመናገር መብቶች ሌሎች ከዚህ ጋር የተያዙ መብቶች እገዳ ጣልባቸው እንደሚችል በግልጽ ያስቀመጠ ስለሆነ ይህንንም በየጊዜው የሚመለከታቸው አካላት ለዲፕሎማቲክ ኮሚኒቲው ለሌሎች ለሚመለከታቸው መንግስት ሲቪል ተቋማት መለከታቸው የመንግስት ኃላፊዎች በየጊዜው መግለጫ የሰጡበትና አፈጻጸሙንም ያሳወቁበት ሁኔታ ስላለ በዛ መንገድ ቢታይ የሚል ሀሳብ ለመስሰት አመሰግናለሁ። አቶ ታምራት፣ ለአቶ አንዳርጋቸው ጽጌ የምሰጠው አስተያየት የለኝም ነው ያሉ። መረጃ ስላ በወቅቱ ስላልሰማሁት መረጃ መሰጥ ይቸግረኛል። ያሉበትን ሁኔታ ያውቃሉ? ሊነግሩን ይችላሉ? የት ነው የታሰሩት? ሰው ሊያያቸው ይችላሉ ወይ? ይሄንን የመሰሉ ሳ አጠቃላይ ጥያቄ ነገርኩሽ እኮ ኢንተርቪው ሲደረግ እኔ አልነበርኩም። ቀሪው ክፍል ነገ ይቀጥላል። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።